በሰሜን አሜሪካ የኢትዮጵያውያን የስፖርት እና የባህል ፌዴሬሽን ፌስቲቫል ዛሬ ምሽት ላይ ካናዳዊቱ ከተማ ቶሮንቶ ላይ ይጀመራል። አዲሱ አበበ ስነ ስርዓቱን እዚያው ተገኝቶ እየተከታተለ ነው። ወደ ስቱዲዮ ከመግባቴ በፊት አግኝቸው ነበር። ዚህ የስፖርት እና የባህል ፌዴሬሽን ከአስራ አምስት አመት በኋላ ለሰላሳ ሶስተኛው ባህሉ እዚህ ቶሮንቶ መጥቷል። ከሰላሳ 3 ሶስት አመት እድሜው ጋራ የተቀራረበ ቁጥር ያላቸው ቡድኖች ወደ ሰላሳ ሁለት የሚሆኑ እነሱን ዘንድሮ ያስተናግዳል። መሀል ቶሮንቶ ከተማ ውስጥ የሚገኘው አለን ላምፖርት ቴዲየም ውስጥ ነው ባህሉ የሚካሄደው። ምንም እንኳ ውድድሮች ተጀምረው እስካሁን ወደ ሰባት ያህል ግጥሚያዎች ቢካሄዱም የመክፈቻው ስነ ስርአቱ ግን ልክ ከእኛ የአየር ማብቂያ በኋላ በዚህ ሀገር ወይም በዲሲና በቶሮንቶ ሰምተው ሰዓት አቆጣጠር ወደ አስራ አንድ ሰዓት ወይም አምስት ፒኤም ላይ ነው። ያ ደግሞ በኢትዮጵያ አቆጣጠር መንፈቀ ሌሊት ስለሆነ ለመዘገብ አይቻልም። ነገ ሙሉውን ዝግጅት በስፖርት ባህል ላመጣ እችላለሁ። እና ምንድን ነው የሚካሄደው ላልከው ነገር መጀመሪያ ህዝቡ እንደተሰበሰበ ሰላሳ ሁለቱን ቡድኖች መለያ መለያቸው አድርገው በህዝብ ፊት ሰላም እያሉ ያልፋሉ። ከዛ ቀጥሎ የከተማው የአዘጋጅ ኮሚቴው ያዘጋጃቸው ህጻናት መዝሙር እና ወጣቶችም ደግሞ ጠራጠር ያሉ ትርኢቶች ያሳያሉ። ትክክለኛ የመክፈቻው ስነ ስርዓት ሲደረግ ንግግሮች አሉ። የፌዴሬሽኑ ፕሬዚዳንት ጌታቸው ተስፋዬ ንግግር ያደርጋል። የክብር እንግዳም ለንግግር ይጋብዛል። የዘንድሮ የክብር እንግዳ በነገር ላይ ለኢትዮጵያ ቡድን ረጅም ጊዜ የተጫወተው አስቻለው ደሴ ነው። አስቻለውን ሰሎሞን ታውቀው እንደሆነ ለአንድነት ቡድን የሚጫወት ጎበዝ የእግር ኳስ ተጫዋች ነው። እሱ ነው እንግዳ እና እነዚህ ንግግር ያደርጋሉ። እንግዲህ የመክፈቻ ስነ ስርዓት መጨረሻ ላይ በሁለት ቡድኖች ግጥሚያ ይጠናቀቃል ማለት ነው። ማን ነው ዛሬ የሚጫወተው? ዛሬ የቶሮንቶ አስተናጋጅ የቶሮንቶ ቡድን እና ቦስተን ናቸው የሚጫወቱት። ለስንት ቀን ነው የሚካሄደው የፌስቲቫል? ዛሬ ጀምሮ የፊታችን ቅዳሜ ያልቃል። ዛሬ እንግዲህ የነዚህ ልዩ ልዩ በዓላትና ቦስተንና ቶሮንቶ ተጫውተው ያልቃል። ነገር ግን ወደ ስምንት ዘጠኝ ግጥሚያዎች ሙሉ ቋን ይካሄዳሉ። ማክሰኞም እንዲሁ ረቡም እንዲሁ ሐሙስ፣ ዓርብ የኢትዮጵያ ቀን ነው። ቅዳሜ የመዝጊያው እለት ነው እና ቅዳሜ ማታ ይጠናቀቃል። እሺ አመሰግናለሁ። አዲሱ መልካም ቆይታ እንግዲህ አንተም ሜዳ ውስጥ አንዳንዴ ሸጥ እያደረገ ትገባለህ፣ አሉ ጠንቀቅ በል እግርህን ጠብቅ። እኔማ በጣም ታሪክ አለኝ፣ እንጎብራሪ ካለ ወደፊት እንጫወታለን። እሺ፣ ሰላም አምሽው። አመሰግናለሁ። ሰላም አምሹልኝ። አዲሱን አመሰግናለሁ በድጋሚ ሰሞኑንም በተከታታይ ይመለሳል።